አራተኛ መዝሙር ዘሰሎሞን ምንት ውእቱ ወልድ ሆኪ ሰናይት እማንስት ወምንት ውእቱ ሆኪ ወልድ ሙሉ ዳሃው ዘከመዝ መሃላ አማህልክነ በፀሐይኑ ወበያሮስ ወበከማነዎስ ሆየ ጸዓዳ ወቀይሕ አንድም ሆየሰ ጸዓዳ ወቀይሕ ወይ ኣብ ድዎ እልፍ ወትልፊት ኣይላፋት ውሉድ እማ ኣይላፍ ርእሱ ወርቀ ቄፋዝ ድምድማሁ ድልዱል ወጸሊም ከመቋዕ ኣይንቲሁ ከመርግ ምሉዕ ውስተ ምእቅ ኣለማያት ስነኒሁ ህጹባት በሃሊብ እለ ነብራ ውስተ ምእቅ ኣለማያት ምሉእ መላትሂሁ ከመርያፈው እለ ፈርያ ኣፈዋተ ኣይንቲሁ ከመኮከበ ጽባ እለ ይጼድላ ኣንድም ኣይንቲሁ ከመኮከበ ጽባ ጽዳሊሁ ጽዳሌ ይጼድል ይላል ከናፍሪሁ ጽጌ ለያወዛ ከርቤ ፍጹመ ወልድ ሆየ ይጼኖ ዘርቤነ መኦዘ አልባሲሁ ዘእብን ከመሰባ ተርሴስ እደዊሁ ፍኹቃ ትለወርቅ ስርግዋተ ተርሴስ ከርሱ ሰሌዳ ከመቀርነነየ ዲበ እምነ ሰንፔር አእን ወገ ክብር ወውፅዎ ዘኢጀውጸቦ እደ ኬንያ ቁየጺሁ አይማደ ባላቅ ስሩራት ዲበ መንበረ ወርቅ ሪሱ ከመሲሂን ወህሩይ ከመቄድር አስጉሪኤኹ ማአሪኤር ወኵሉ ፍቱ ወልድ እሁየ ውእቱ ፍቁርየ ወትብየ መራት አይቴ ሆረ ወልድ እሁኪ አዋልደ ኢየሩሳሌም ወትቢየ አክሲጦስ አይቴ ሆረ ወልድ እሁኪ ወንስሶ ምስሌኪ ወልድ እሁዬ ወረደ ውስተ ገነቱ ውስተ አብያተ አፈው ይራይ ገነተ ወያስተጋበ ጽጌያተ ናሆ አንቲኒ እንታቤየ ከመስምረት አንድም ከመስምርት ይላል አዳም ከመኢየሩሳሌም መደንግስት ከመምጻት አንድም ከመሰርአት ሶስተኛ ከመስርአት ይላል ሚጢ ኣእይንተኪ እማንጻርየ እስመ እማንቱ ኣፍራሃኒ ወኣስረራኒ እስከ ኣየር ስእርቲኪ ከመ መሬተ ኣጣሊ እለ አስተራያ ማድባረ ገላድ ስነኒኪ ከመ መራኢ እለ ኣርጋ ወለ ወፃ መጻብ ኩሎን እለ መነተዋ ዋልዎ እምኔሆን መካን ከመ ፈይሶ ቀይ ከናፈሪኪ ንባቢኪ ኣዳም ከመ ቀርፍተ ሮማን መላትህኪ እንበለ አርሙመትኪ سسا مانتو نجستات وسامانيا وقوات اوالد لالون هولك أهاتيه ياتي امني هون رجلي في كان فيها كان في برور وجاباتي هاني بعمل مع الورك اهاتي ياتي لاما وهريت ياتي لان تولدتا أوالد نجستات وقرات ودسها من نوي ذاتي أنت تهوز كما سنايت كما وبريت كما صحيح خرطاتيها بمستير دنگاسية كما سرات عندما مدنجست كما سرات وستغنة كركا وردا والد هيا وتبية عقلية سيا والد هيا ورادة وستزرع مهاز لما وين ولما فاريا رومان بهي وفكت فاتيا لك نفسيا إيا ረሴየኒ ሰረገላተ አሚናዳ ወይቤላ ተመየጢ ተመየጢ ሶላማጢስ ተመየጢ ወነራይ ብኪ ሰላመ ምንተኑ ትኔጽሩ በእንተ ሰላመ ሰጣዊት እንተትሄው ጽምርሁቅ ከመመድበለ ማህበር ጥቅ አዳም ወረተኪ ዘበስን ወለተ አሚናዳብ ወንብረት ሃማናቅ ተኪ ከማርማ ሰቆስ ግብረ እደ ኬንያ ህንብርትኪ ከመ ማእከቅ ፍሁቅ ዘኢየአርቅ እንተውሰይቱ ከርሰኪ ስውጠ ስርናይ ወህፁር በጽጌ ክልኤ አጥባትኪ ከመ ክልኤ ወለመንታ ዘወይጠል ለያፈለፍላ ሃሊ በመንፈስ ወክሳድኪ ከመ ማህፈደ ቀርነ ነጌ አይን ተኪ ከመ ምሎ ምዕቃለ ማያት በኤሴቦን በአናቅጽ ወለተ ብዙሃን አሃው ንግስታት ይፈቀዳ ስነኪ ወሃይዛብኒ ያወሩ በጸዳልኪ አንፍኪ ይመስል ከመ ማኅፈደ ሊባኖስ ዘይኔጽር መንገለ ገጸ ደማስቆ ስእርትኪ ዘድቤኪ ከመ ቀርሜሎስ ወጽፍሮስ እርትኪ ከመሜላት ፍሑስ ማይ ፈደ ወርቅ ለሰሎሞን ወመሰረቱ ዘእንቆ አድማርስ ጲስ አሰረ ንጉሥ ለረዊዝ ጥቀ ሰነኪ ወጥቀ አደምኪ አፈቅሮ ለፍግኪ ዘቈንኪ ይመስል በቀልተ ወአጥባተኪ ከመሄላ ወእብየ እርግ ውስተበቀልት ወአሃዝ ምልልቶ ኑሃ ሉአሌሁ ለአርያም ወኳና አጥባተኪ ከማስካለ ወይን ወፄና አንፍኪ ከመኮል ወጉርኪኒ ከመወይን ሰናይ እንዘይሃውር ወልድ ሆየ ወንዘይ ደሎ ለከናፈርየ ወለልሳንየ አዛብ ወሲላስ ወፄናታም የአውዱ ጸፍጸፈ ቤተኪ كما سيردا وكما رومان وصبا نيوسي زني افوهو انا زوالد هي وهابيه نا ول ده هي نصا هاكلا ونعرف وسط أديام ونجس وسط أسد وين نراي لما سجية وين ولما سجية قا ولما فريه رومان لبنا وسجلات يمزني عفوه بهي وركعة وعتيه لك ويتفت تو مكالان مفكر نقطات وحو معزا وسط أسدينا وسط أسدينا كله عقمة عديس مثل بلوين والد اه هي أنا كفك لك كل منو يهوك تطفو أطفاتها راكبية بعفاء أسئنك نوني ተኒ አሰቴየከ እምሪሃ ፈውየ ወምስቴሮማኒየ የማኑ ታቀፈኒ ወጸጋሙ ታይተረሴየ አማልኩክን አዋልድ ኢየሩሳሌም በሀይሉ ወበጽንኡ ለገዳም አመተንሳ ዋአንሰ ኵሎም ወታነ አፈቅሮ እስከ እስካመፈቀደ